malar var kıvaimı rezik var ቃኘ ውስጣችንን ይሁን ሆሳዕና በሰማይ በምድር ፈውሳችን ነህና ነው ያለው። አዎ ግባ በተሰኘው ድንቅ መዝሙሩ ዘማሪ ቸርነት ሰናይ እንዲያ ነው ያለው። ይሄ እንግዲህ የንጉሴ አክሊሉን መስኮት ገርበብ የምናደርግበት መዝሙር ነው። አዎ ንጉሴ፣ እንኳን አደረሰ ለሳምንቱ የፋሲካ በዓል በቸር ያድርስ እንላለን። እንኳን አብረው አደረሰን። አዲሱና ሉላ እንዳላችሁትም ለብርሃነ ትንሣኤው ደግሞ በሰላም ያደርሰን አሜን። የዘንባባ ማርነሽ ወለላሽ የረጋ አልደርስ ልብሽ አልኩኝ እጄን ብዘረጋ አቤት አቤት። ይህ እንግዲህ ለውቧ ለቆንጆዋ ሴት የተገጠመ ነው። ለነገሩ የኔ እንደው ዘንባባን አነሳሁ እንጂ ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነትና ስርዓት መሰረት ሰባተኛው ሳምንት ሆሳዕና ነው። የሁሉንም እምነትና አስተምህሮ አንድነትና ልዩነት በተቻለ አጋጣሚ ሁሉ እድሉ ከተገኘ ማወቅ ከጉዳቱ ይልቅ ጥቅሙ ሊያመዝን እንደሚችል ይታመናል። ለምሳሌ ቀደም ብዬ እንደገለጽኩት ዛሬ ሆሳና ነው። ሆሳና ማለት ደግሞ በግዕዝ መድኃኒት ማለት ነው። እንግዲህ አንድ ነገር አወቅን ማለት ነው። ይህን በተመለከተ እንግዳዬ አባ አስራት የሆሳናን ምንነት ሲገልጹ ባጭሩ እንዲህ ይላሉ። ይህ በዓል ከጌታችን ከዘጠኙ አበይት በዓላት አንዱ ነው። በዓሉ በእጅ ከትንሣኤው በዓል ቀደም ባለው እሁድ በቤተ ክርስቲያን ይከበራል። ይኸውም ጌታችን መድኃኒታችን ኢየሱስ ክርስቶስ ከደብረ ዘይት አጠገብ ከምትሆን ከቤተ ሳጌ ትንሽ መንደር ወደ ኢየሩሳሌም ቤተ መቅደስ የመግባቱን ባህያና ባህያይቱ ወንጫ ላይ ሁለቱንም በታምራት አንድ አድርጎ የገባበትን መታሰቢያ እናከብረዋለን። በዚህም ጊዜም ህፃናት አይሩክ ማለት ሽማግሌዎች ወጣቶች ጌታን ብሩክ ዘይመጽእ በስመ እግዚአብሔር በእግዚአብሔር ስም የሚመጣ የተባረከ ነው በማለት ወራት ጠሩን ጎዝብዘው ልብሳቸውን ጎዝብዘው የዘንባባ ዘንጣፊ ይዘው እየዘመሩ ተቀብሎታል። ለመሆኑ ጣታችን ላይ የምናደርገው ግንባራችን ላይ የምናስረው ዘንባባ የምን ምልክት ነው? የደስታ መግለጫ ምልክት ነው። ይኸውም ጥንትነት አለው። አብርሃም ይሳቅን ይሳቅም ያይቆብን በወለደ ጊዜ ጆዲት ኮሎሆርኒስ የሚባለውን የእስራኤልን ሊያጠፋ የመጣ አላዊ ድል አድርጋ ባሸነፈች ጊዜ፣ እንዲሁም እስራኤል ለአራት መቶ ሰላሳ ዘመን በግብፅ ሲገዙ ኖረው በሙሴ መሪነት በእግዚአብሔር ቸርነት በቅዱስ ሚካኤል ተራዳይነት ቀን በደመና ሌሊት በእሳት ብርሃን እየተመሩ ሀገራቸው በወጡ ጊዜ ንሴብሆ ለእግዚአብሔር ስቡሃ ዘተሰብሃ እያሉ ዘንባባ ይዘው እግዚአብሔርን አመስግነውታል። በዚያ ልማድ ጌታ ኢየሱስ ክርስቶስ ከቤተ ከቤተ ፋጊ ወደ ጀሩሳሌም በመጣ አስራ ስድስቱ ምራት እየፍራመድ በሚመጣበት በአህያ ተቀምጦ በሚመጣበት ጊዜ ሆሳዕና በአርያም ለወልደ ዳዊት ንጉሰው ለእስራኤል ወጡ እያሉ ዘንባባ ይዘው አመስግኖች ተቀብለውታል። በዚህ መሰረት ቤተ ክርስቲያን ለዳዊት መድኃኒትነት መባል ይከበዋል ብለው አመስግነዋል ማለት ነው። በዚህ መሰረት የኢትዮጵያ ቤተ ክርስቲያንም ያንን የጥንቱን ስርዓትና ወግ ትውፊት ይዛ በየአመቶች ከትንሳኤ በፊት ያለውን ሁድ ሆሳዕና ብላ ተጅሟለች። በዚህም ምክንያት በሀገራችን በተለይ በትግራይ ክፍለ ሀገር ርዕሰ አድባራት ወገዳማት ሳፍስ ሲሆን ያ የጥንቱ ትውፊት እንደተጠበቀ ሆኖ ገና በዋዜማው ህጻናት የዘንባባ ዝንጣፊ ይዘው ያንን ተሸክመው ሜሮስ ኪሮስ የሚል ዜማ አላቸው። ያንን እያዜሙ ተሸክሞ ወደ ቤተ ክርስቲያን በመውሰድ ለአበው ያስረክባሉ። አበውም በማግስቱ በቅዳሴ ቀድሰውበት ሲበቁ ተባርኮ ተባርቆ በአውደ ምሕረት ውደፍ ተደርጎ እንግድርብ የለበሱ ካህናት ተደርድረው ሀያ አራት ካህናት ተደርድረው ተጭኖ ዲበዋል ዋ ሀገረ ኢየሩሳሌም አህያ ላይ ተጭኖ ወደ ቅድስት ሀገር ኢየሩሳሌም ገባ የሚለውን ያሬዳዊ ዜማ እያዜሙ ተንጽ ማለታቸውን አባ ሲያትገብሩ አስራ ስድስት ወዘራ እየሰገዱ ለህዝብ እንደ ትርኢት እያሳዩ ያከብሩታል። ዛሬም ድረስ እምቢልታ እየተነፋ መለከት ነጋሪት እየተመታ ይህም በዓል ዳግማዊ አጼ ምኒሊክ በዘመናቸው ከአክሱም አስመጥተውት በእርሳ አድባራት እንጦጦ፣ ነገረ ፀሐይ ማርያም በዚህ አይነት በቀደሞ አይነት በአክሱም አይነት ስርዓት ሲከበር ኖሯል። በመሀል በመሀል ከተማ በገነተ ጽጌ ቅዱስ ጊዮርጊስ ና በታዕካ ነገሥት በዓታ ለማርያም ገዳም ያ ስርአት ልብ እንደተጠበቀ ሆኖ በአክሱም ስርዓት የአህያዋ ግልገል በቅሎ መጫኑ አቀረባ እንጂ የቀረው ሁሉ ስነ ስርዓት ይከናወናል። እስከዛ ድረስ በዚህ ሁኔታ ሆሳዕናን እናከብራለን። አባ ስርአት ደስታ ገብሩን አመሰግናለሁ። በድጋሚ እንኳን ለብርሃነ ትንሣኤ አደረሰን እላለሁ። ከአዲስ አበባ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ሊቀ ዲያቆናት ለይኩን ገብረ ጊዜን እናመሰግናለን።